Voice of America. VOA. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በየቀኑ ከምሽቱ ሶስት እስከ አራት ሰዓት በ22 እና በ25 ሜትር በአንድ አጭር ሞገድ እንዲሁም በናይልሳት የሚያሰማውን ፕሮግራም አሁን ጀመረ። በደቡብ ሱዳን የተኩስ አቁም ስምምነቱን ተግባራዊ የሚያደርገው ሰነድ ተፈረመ። አንደኛ በጥላቻ አለመፈላለጉን ስምምነት ወደ ተግባር የሚለውጠው የአፈጻጸም ሰነድ ወይም ማትሪክስ መፈረም ነው። አቶ ኃይለ ማርያም ደሳለኝ በፊርማው ስነ ስርዓት ላይ ከተናገሩት የተወሰደ ነው የሰማችሁት። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ከሊቢያ ወደ አውሮፓ ለመሻገር በመርከብ ከተሳፈሩትና ከሞቱት ሰዎች መካከል የምስራቅ አፍሪቃ ሀገሮች ስደተኞች እንደሚገኙባቸው ተገለጸ፣ የሚለው ደግሞ በዜናችን ውስጥ ካሉን ዋና ዋና ርዕሶች አንዱ ነው። በሁለተኛው አጋማሽ ወይም በሁለተኛው ክፍለ ጊዜ ለዛሬ የሚቀርቡ መደበኛ ቅንብሮች አሉን። ሶስት ቢሆኑም ዛሬ ሁለቱ ይቀርባሉ። አንዱ ሐኪሞውን ይጠይቁ ከዛ ግብርና። እነዚህ በመልክ በመልክ ተዘጋጅተዋል። እንደምናመሻቸው አድማጮቻችን፣ የምናስተናግዳችሁን የቆንጅ ታይና አዲሱ አበበንን የሳምንቱ ፕሮዲሰራችን ቴሌላይምቤክ ነው። ዛሬ ማክሰኞ ነሐሴ 20 2006 ዓ.ም። ዜናውን እናስቀድማለን ከሊቢያ ወደ አውሮፓ ለመሻገር በመርከብ ከተሳፈሩትና ከሞቱት ሰዎች መካከል የምስራቅ አፍሪቃ አገሮች ስደተኞች እንደሚገኙባቸው ተገልጿል። የትግርኛ ቋንቋ አገልግሎት ባልደረባ ብትረት ስልጣን አጠር ያለ ዘገባ አቀናብሯል። ሶሎሞን ክፍሌ ያቀርበዋል። በስዊድን የሰብአዊ መብት ተከራካሪ ሜሮን ስጢፋኖስ ለቪኦኤ በሰጡት ቃል በቅርቡ ከሊቢያ ስደተኞችን አሳፍረው ወደ አውሮፓ ለመሻገር የሞከሩ ሶስት መርከቦች እንደነበሩና በሰኔ ወር ውስጥ 324 ስደተኞችን አሳፍራ የተነሳች መርከብ የት እንደደረሰች እስካሁን አልታወቀም ብለዋል። ሐምሌ 19 ቀን 180 ኤርትራውያን የት እንደገቡ አይታወቅም። በተመሳሳይ ሐምሌ 29 የመርከብ አደጋ አጋጥሞ 150 ኤርትራውያን እንደሞቱ ሜሮን ያስረዳሉ። ካብ አቶም 25 ሰባት ሄኖም እቶም ካልኦት ከዓ ሰላሳ ሬሳ ጥራሕ ይተረኪቡ ትካል ኣይተረኸበን ሕጂ እንታይ ኮይኑ ከነሱ መካከል ሃያ ሰው ብቻ ነው የተረፈው። ከሞቱት መካከል የሰላሳ ሰው አስከሬን ተገኝተዋል። የቀሩት ግን እንደጠፉ ናቸው። ከዚያ በኋላ ለአንድ መቶ ቤተሰብ መርዶ ተነግሯል። ሀምሳ አምስት የሚሆኑቱ ገና አልሰሙም። በጣም ስለተጨነቁም በተደጋጋሚ ስልክ በመደወል ላይ ይገኛሉ። እንደ ሰማሃው ባለፈው ሳምንት ደግሞ እንደገና አንድ ሌላ አደጋ ደርሶ ነበር። ባለፉት ሳምንታት ባለፉት ስምንት ወራት ብቻ ከሊቢያ ወደ ጣሊያን ለመግባት ከሞከሩ ስደተኞች መካከል 1800 የተለያዩ አገሮች ስደተኞች እንደሞቱ ከ500 በላይ ኤርትራውያን በጉዞ ላይ እንዳሉ መጥፋታቸውንም ሜሮን ስጢፋኖስ አክለው ገልጸዋል። አንድ የተባበሩት መንግስታት ድርጅት ሄሊኮፕተር ደቡብ ሱዳን ውስጥ መከስከሱ ተሰማ። የድርጅቱ የደቡብ ሱዳን ተልእኮ ዩነሚስ ባወጣው መግለጫ ዛሬ ከቀትር በኋላ ዩኒቲ ክፍለ ግዛት ቤንቱ አቅራቢያ የወደቀው ሄሊኮፕተር ሶስት የበረራ አባላት መሞታቸውን አረጋግጠዋል። አንደኛው በሕይወት የተረፈው አብራሪ በድንበር አልባ ሐኪሞች ቡድን ሕክምና እንደተደረገለት ዩናሚስ ገልጧል። ሄሊኮፕተሩ በወትሯዊ የቁሳቁስ ማጓጓዝ ተልዕኮ ላይ እንደነበረም ተነግሯል። የአደጋው መነሾ አልተገለጠም። ይሁን እንጂ የተቃዋሚው መሪ የሪክ ማሻር ቃል አቀባይ ቤንቱ የከተማ አካባቢ ውጊያ ሲካሄድ እንደነበር ተናግረዋል። የመንግስቱ ኃይሎች ቤንቱ አካባቢ ያሉ የተቃዋሚ ይዞታዎችን አጥቅተው እንደነበር ቃል አቀባዩ አክለው ተናግረዋል። ጅቡቲ የዓለም አቀፍ አውሮፕላን ማረፊያ ላይ ተኩስ ተሰማ ተባለ። ተኩሱ የተሰማው የሀገሪቱ ፕሬዚደንት ኢስማኤል ኦመር ጌሌ ውጭ ሀገር ቆይተው እንደገቡ መሆኑን ምስክሮችና የመንግስቱ ባለስልጣናት ለቪኦኤ የሶማልኛ አገልግሎት ገልጸዋል። ስማቸው እንዳይገለጥብን ያሉ እማኞች እንዳሉት የተኮሱት የፕሬዝደንታዊ ጥበቃ አባላቱ ናቸው። የተኩሱን መነሾ ግን ለጊዜው አላወቁትም። የፕሬዝደንቱ የኮሚኒኬሽንስ አማካሪ ነጂብ አሊ ታሂር በበኩላቸው የተኮሰው የተተኮሰው ፕሬዝደንቱ ከአውሮፕላን ጣቢያው ከወጡ ከአስር ደቂቃ በኋላ ነው ብለዋል። ከጥበቃ አባላቱ መካከል አንደኛው አንድ ሐኪም ወይም አንድ ዶክተር ላይ ነው የተኮሰው ብለዋል። ያም በሌላ ሳይሆን በግል አምባጓሮ ምክንያት ነው ብለዋል ባለስልጣኑ። ማዕከላዊ አፍሪካ ሪፐብሊክ ውስጥ በቀድሞ የሽምቅ ተዋጊ ንቅናቄ ስሌካ አንጃዎች መካከል በተካሄደ ውጊያ ቢያንስ 17 ሰዎች መገደላቸው ተዘግቧል። ትናንት ሰኞ ውጊያው ማዕከላዊዋ ባምባሪ ከተማ መቀስቀሱ ታውቋል። የአንደኛው አንጃ መሪ ለቪኦኤ በሰጠው ቃል ውጊያውን የጫረው የፍተሻ ኬላ ቁጥጥር ይገባኛል ወይም ይገባኛል ጸብ መሆኑን ገልጠዋል። አድማጮች ዜናው የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሐማስ ነውጠኞች በሚቆጣጠሩት በጋዛ ሰርጥ ለ50 ቀናት ከተካሄደው ውጊያ በኋላ እስራኤልና ፍልስጤማውያኑ የጊዜ ገደብ የሌለው አዲስ ተኩስ አቁም ስምምነት ላይ መድረሳቸው ተገለጠ። ተኩስ አቁሙ ዛሬ ማክሰኞ ማምሻው ላይ ገቢራዊ መሆኑ ታውቋል። በአካባቢው ሰዓት ማለት ነው። ሁለቱ ወገኖች ከዚህ ውል የደረሱት በግብፅ ሸምጋይነት ሲሆን እስራኤል የዘጋቻቸውን የጋዛ ድንበር መተላለፊያዎች በጥቃት ለወደመችው አካባቢ መልሶ ግንባታ የሚውሉ ቁሳቁስና ሰብአዊ እርዳታ መግባት እንዲችል በማለት ለቀቅ እንደምታደርግ ገልጻለች። በዚሁ ውል ሁለቱ ወገኖች በሚያጨቃጭቋቸው ጉዳዮች በአንድ ወር ውስጥ ቀጣይ ድርድር ለማካሄድ ተስማምተዋል ተብሏል። ሁለቱን ወገኖች ከሚያናቁሯቸው ጉዳዮች መካከል እስራኤል ሀማስ ትጥቅ ይፍታ በማለት ያቀረበችው ጥያቄና ፍልስጤማውያኑ ደግሞ የጋዛ መተላለፊያዎች መዘጋት በዘላቂነት እንዲያከትም፣ ወደቦቹና አውሮፕላን ጣቢያዎቹም ይከፈቱ የሚሉት ይገኙባቸዋል። የዛሬው ተኩስ አቁም ለሃምሳ ቀናት የዘለቀውን ውጊያ ሊያቆመው ይችል ይሆናል ተብሏል። በጦርነቱ የሚበዙት ሰላማዊ ሰዎች የሆኑ 2100 ፍልስጤማውያን ሲገደሉ ከእስራኤል በኩል ደግሞ 68 ሰዎች ሞተዋል። አራቱ ብቻ ናቸው ሲቪሎቹ። ተኩስ አቁሙ ከመታወጁ ቀደም ብሎም የእስራኤል የአየር ኃይል ጋዛ ውስጥ ካሉ ረጃጅሙ ከሁሉም ረጃጅም የሆኑ ሁለት የመኖሪያ ህንፃዎችን በቦምብ መደብደቡ ተገልጿል። ባለፉት ሁለት ሳምንታት የተደረሱ የተለያዩ ጊዜያዊ ተኩስ አቁም ስምምነቶች እንደነበሩ ሲታወስ፣ ሆኖም ስምምነቶቹ እንዳበቁ የሮኬት ተኩሱን ሀማስ ሲቀጥል፣ እስራኤልም ገዳይ የአየር ጥቃቶችን ስታደርስ ቆይታለች። በሊቢያ የውስጥ ጉዳይ የሚደረግ የውጭ ጣልቃ ገብነት እንዲገታ የዩናይትድ ስቴትስና አራት የአውሮፓ ሀገሮች ማስጠንቀቅ ላይ ናቸው። ዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር፣ ብሪታንያ፣ ፈረንሳይ፣ ጀርመንና ጣሊያን ሆነው ትናንት ሰኞ ባወጡት መግለጫ የውጭ ኃይሎች የሚፈጽሙት ተግባር በአገሪቱ ክፍፍሉን ያባብሳል፣ ለዲሞክራሲም ጠንቅ ይሆናል ብለዋል። ትሪፖሊና ቤንጋዚን በመሳሰሉት ትላልቅ ከተሞች ውስጥ በተለይ በመኖሪያ አካባቢዎች የሚካሄደውን ጦርነት አምስቱ ሀገሮች ያወገዙ ሲሆን ሁሉም ወገኖች ተኩስ አቁም ተቀብለው ሁሉን አቀፍ መንግስት እንዲመሰርቱ አሳስበዋል። ሊቢያ አምባገነኑን መሪ ሞአመር ጋዳፊን ከስልጣን ከተወገዱበት እንደ አውሮፓ አቆጣጠር 2011 ዓ.ም አንስታ ብጥብጥ ውስጥ እንዳለች ይታወቃል። ምስራቅ ዩክሬን ውስጥ ያለውን ግጭት በማቆም ላይ ያተኮረው የሩሲያና የዩክሬን ፕሬዚደንቶች ውይይት ያለ ውጤት መበተኑ ተሰማ። ሁለቱ መሪዎች የተገናኙት ዛሬ ማክሰኞ ሚንስክ ውስጥ እንደነበረ ይታወቃል። ካለፈው ሚያዝያ ወር ጀምሮ በተካሄደው የምስራቅ ዩክሬን ግጭት ከ2000 በላይ ሕዝብ ነው ህይወቱን ያጣው። በዛሬው ስብሰባ ላይ የሩሲያው ፕሬዝደንት ቭላዲሚር ፑቲን ዩክሬን በአገሯ ምስራቃዊ ክፍል ያለውን ውዝግብ ወደ ባሰ ደረጃ እንዳታደርሰው አሳስበው አለያ ግን አሉ በአጸፋው ዩክሬን ላይ የኢኮኖሚ ማዕቀብ እንጥላለን ብለው ዝተዋል። የዩክሬኑ ፕሬዚደንት ፔትሮ ፖሮሼንኮ እና የሩሲያው ፕሬዚደንት ቭላዲሚር ፑቲን የተገናኙት ሞስኮ ምስራቅ ዩክሬን ውስጥ አፍቃሪ ሩሲያ ተገንጣዮችን ለአመፅ እያነሳሳችና እያበረታታች መሆኗን በመግለጽ ኪየቭ ክስ እያሰማች ባለችበት ወቅት ነው። ከሁለቱ መሪዎች ስብሰባው ጥቂት ሰዓታት ቀደም ብሎ ዩክሬን ይፋ ባደረገችው አንድ ቪዲዮ የሩሲያ ወታደሮች ግዛቷ ላይ ሲማረኩ አሳይታለች። በዛሬ ቤላሩስ ዋና ከተማ ሚንስክ ላይ በተካሄደው ስብሰባ ከፍተኛ የአውሮፓ ህብረት ባለስልጣናት ተገኝተውበት ነበር። ጦርነቱ ያበቃ ዘንድም አዳዲስ ሀሳቦች ቀርበው እንደነበረ ተሰምቷል። ኢራቅ ዋና ከተማ ባግዳድ ውስጥ በአመዛኙ ሺዓዎች በሚኖሩበት አካባቢ መኪና ላይ የተጠመደ ቦምብ ፈንድቶ አስር ሰዎች ገደለ፣ ሌሎች 31 አቆሰለ። ዛሬ ማክሰኞ ፍንዳታው የደረሰው አዲሷ ባግዳድ በሚባለው አካባቢ በጠዋት የሥራ መግቢያ ሰዓት ላይ መሆኑም ታውቋል። ትናንት ሰኞም በዚሁ የባግዳድ አካባቢ ቦምብ ጥቃት ደርሶ ቢያንስ 20 ሰዎች ገድሏል። 11ዱ የተገደሉት የሺያዎች መስጂድ ውስጥ መሆኑም ይታወሳል። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በሶሪያ የአየር ክልል የስለላ በረራ እንዲካሄድ መፍቀዳቸውን አንድ ከፍተኛ የዋይት ሀውስ ባለስልጣን አስታወቁ። ባለስልጣኑ ትናንት ሰኞ ማታ እንደተናገሩት ሚስተር ኦባማ ምንም አይነት ወታደራዊ እርምጃ እንዲወሰድ ግን ፈቃድ አልሰጡም ገና ብለዋል። ሆኖም ዩናይትድ ስቴትስ በምስራቅ ሶሪያና ሰሜናዊ እንዲሁም ምዕራባዊ ኢራቅ በርካታ አካባቢዎችን በተቆጣጠሩት እስላማዊ መንግስት ተዋጊዎችን ለመዋጋት የሚያስችሉ አማራጭ ወታደራዊ እርምጃዎችን በማዘጋጀት ላይ ነች ብለዋል ባለስልጣኑ። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ነው። በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ እንገኛለን። የምናስተናግዳችሁ እኔ አዲሱ አበበና ቆንጂት ታይነን። ማንኛውም ሆስፒታል በኢትዮጵያ ደረጃ ቢሆን ነው የምናገረው ማሰብ አለበት እንዴት ነው ይሄ ነገር ቢመጣኛ ጋር የምንቆጣጠሩ? ብለው አሁን ነው ምንም ነገር ህመሙ ሳይደርስ የህክምና ባለሙያዎችና መንግስት መስራት ያለባቸው። አንዴ ከገባ በኋላ የህብረተሰቡ የመደናገጥ ለበል ወደ ላይ ስለሚወጣ እንደዚህ አይነት በጣም ረጋ ብለህ አስበህ የሚደረጉ ነገሮች ጊዜ አይኖራቸው። አሁን ግን ምንም ነገር ሳይኖር በተለይ በተለይ እንደዚህ አይነት እንቅስቃሴ አድርገው ማያውቁ አዳጊ አገሮች ቁጭ ብለው ኮሚቴም ቢሆን ፈጥሮ ማሰብ መቻል አለባቸው። ዶክተር ዳውድ ሲራጅ ይባላሉ። በዩናይትድ ስቴትስ ምስራቅ ካሮላይና ዩኒቨርሲቲ የተላላፊ በሽታዎች ህክምና ክፍል ተባባሪ ፕሮፌሰርና የፕሮግራም ዲሬክተር በኢቦላ በሽታ ላይ ነው የሰጡት ማብራሪያ የሰማችሁት። በሁለተኛው አጋማሽ ዛሬ በሚቀርበው ሐኪሙን የጠየቁ ፕሮግራማችን ጠብቋቸው። አሁን የዕለቱ አብይ ርዕስ የደቡብ ሱዳን መንግስትና ተቃዋሚዎቹ ባለፈው ጥር የደረሱበትን በጥላቻ ያለማፈላለግ እና የተኩስ አቁም ስምምነት ተግባራዊ ለማድረግ የሚያስችለውን ሰነድ ተፈራረሙ። በ45 ቀናት ውስጥ የብሔራዊ አንድነት መንግስት እንዲመሰርቱም ኢጋድ ቀነ ገደብ አስቀምጧል። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ አስተላልፏል። በተስፋና በተስፋ አስቆራጭ ሁኔታዎች ውስጥ ሲዋልል ለቆየው የደቡብ ሱዳን የሰላም ሂደት ትናንት ከአዲስ አበባው ብሔራዊ ቤተ መንግስት የተደመጠው ዜና ወደፊት የሚያስኬድ ይመስላል። በዝግ ከተካሄደው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የመሪዎች ስብሰባ በኋላ የተናገሩት የኢትዮጵያው ጠቅላይ ሚኒስትርና የወቅቱ የኢጋድ ሊቀመንበር ኃይለማርያም ደሳለኝ የስምምነቱን መፈረም ጨምሮ የተደረሰባቸውን ተስፋ ሰጪ ውሳኔዎች ለጋዜጠኞች ይፋ አድርገዋል። አንደኛ በጥላቻ አለመፈላለጉን ስምምነት ወደ ተግባር የሚለውጠው የአፈጻጸም ሰነድ ወይም ማትሪክስ መፈረም ነው። ሌላው ግን የኢጋድ አባል አገራት መሪዎች በድርድሩ ሂደት ውስጥ በእንጥልጥል ያሉ ጉዳዮችን በተመለከተ መርሆችን አስቀምጠዋል። ለድርድሩ መጠናቀቅም አዲስ ቀነ ገደብ አስቀምጠዋል። የደቡብ ሱዳን የሰላም ድርድር እንዲጠናቀቅና የብሔራዊ አንድነት የሽግግር መንግስት እንዲመሰረት ኢጋድ ያስቀምጠው አዲስ ቀነ ገደብ 45 ቀናትን ነው። የደቡብ ሱዳን መንግስትና ተቃዋሚዎቹ ከዚህ በፊት የተፈራረሙት ስምምነት እንደ አውሮፓውያን አቆጣጠር ነሐሴ 10 የብሔራዊ አንድነት የሽግግር መንግስት እንዲመሰርቱ የሚጠይቅ ነበር። ያ ቀነ ገደብ ግን አልተከበረም። ድርድሩ በታሰበው ቀን አለመጠናቀቁ ብቻ ሳይሆን የተኩስ አቁም ስምምነቱም በተደጋጋሚ ሲጣስ ቆይቷል። ከዚህ በኋላ ግን የአካባቢው ሀገራት መሰል ሁኔታዎችን እንደማይታገሱ የኢትዮጵያው ጠቅላይ ሚኒስትር አስጠንቅቀዋል። ይህንን ማድረግ አለመቻል ውጤት ይኖረዋል። ለደቡብ ሱዳን መሪዎች እያስተላለፍን ያለነው ግልጽ መልእክትም ይሄው ነው። ስለዚህ በሁለቱ ወገኖች መካከል ያለ ጠብ፣ በድርድሩ አካሄድ ላይ ያለ መዘግየት በምንም መንገድ ተቀባይነት አይኖረውም። በመሆኑም የኢጋድ መሪዎች በዚህ ስብሰባ ያስቀመጧቸው መርሆዎች እንዲከበሩ ቁርጠኛ ናቸው ካልሆነ አካባቢው የራሱን እርምጃ ይወስዳል። ዓለም አቀፉ ማህበረሰብም ስምምነቱን አስመልክቶ ለደቡብ ሱዳን መሪዎች ተመሳሳይ መልእክት እያስተላለፈ ይገኛል። ከእነዚህ አንዱ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን የደቡብ ሱዳን ተፋላሚ ወገኖች ስምምነቱን በፍጥነት ተግባራዊ እንዲያደርጉ ጥሪ አቅርበዋል። የብሔራዊ አንድነት የሽግግር መንግስት ለመመሠረት ያሳዩትን ቁርጠኝነት ከፍ ወዳለ ደረጃ እንዲያደርሱም ጠይቀዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ የዕለቱን አብይ ርዕስ ነበር። የሰማ ነው መጽሔት ደግሞ የሚከተሉትን ይዟል። በቅድሚያ በኢትዮጵያ ከ600 ሺህ በላይ ስደተኞች እንደሚገኙ በተባበሩት መንግስታት ድርጅት የስደተኞች ኮሚሲዮን ጽህፈት ቤት ቃል አቀባይ ገለጡ። ኢትዮጵያ በአህጉሪቱ ከፍተኛ ቁጥር ያለው ስደተኛ እንደምታስተናግድም ታውቋል። ኮሚሲዮኑ ከፍ ያለ የበጀት እጥረት እንዳለበት አስታውቆ ሲያበቃ የዓለም አቀፍ ማህበረሰብ ልግስናን ተማጽኗል። መለስካቸዋማ ከአዲስ አበባ ተከታዩን ልኮልናል። የአፍሪካ አዲሲቷ ሀገር ደቡብ ሱዳን ነጻነቷን አውጃ ዜጎቿ በቅጡ አገራዊ ነጻነታቸውን ሳያጣጠሙት ካለፈው ጥር ወር ጀምሮ አሰቃቂ በሆነ የእርስ በርስ ጦርነት ተዘፍቀዋል። በዚህ የእርስ በርስ ጦርነት ምክንያት ደቡብ ሱዳናውያን በየአቅጣጫው እየፈለሱ መሆናቸውም በዓለም አቀፍ መገናኛ ብዙኃን በሰፊው እየተዘገበ ነው። ደቡብ ሱዳናውያን በአያሌ ቁጥር ከሚጎርፉባቸው የጎረቤት አገሮች አንዷ ኢትዮጵያ ናት። በኢትዮጵያ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ጽህፈት ቤት ቃል አቀባይ አቶ ክሱት ገብረ እግዚአብሔር እንደሚሉት በአሁኑ ጊዜ አገሪቱ በአፍሪካ ውስጥ ከፍተኛውን የስደተኞች ቁጥር የምታስተናግድ ከመሆኗ በተጨማሪ ከእነዚህ ስደተኞች መካከልም አብዛኛዎቹ ደቡብ ሱዳናውያን ናቸው ይላሉ። አብዛኛውን ቁጥር ወይም ወደ አርባ በመቶ የሚሆነውን ቁጥር የያዙት ደቡብ ሱዳናውያን ናቸው። ቀጥሎ ሶማሊያውያን አሉ ወደ 245000 የሚጠጉ። ኤርትራውያን 99 ሺ ይሆናሉ። ከዛም የሱዳን ስደተኞች አሉ ወደ 35000 የሚጠጉ እና በትላልቆቹ ቁጥር የያዙት እነዚህ ናቸው። ይሄም ቁጥር ይሄ 630 ሺህ የተባለ ቁጥር ኢትዮጵያን ከአፍሪካ የመጀመሪያ ወይም ትልቋ የስደተኛ አስተናጋጅ ሀገር አድርጓታል። አቶ ክሱት እንዳብራሩት የደቡብ ሱዳን ስደተኞች በአጭር ጊዜ ነው ቁጥራቸው ከሌሎች ማለትም ከሶማሊያና ከኤርትራ ከሚመጡ ስደተኞች ቁጥር የበለጠው። ይሄ ደግሞ በኮሚሽኑ በየት ላይ ከፍተኛ ተጽዕኖ እንዳሳደረ ይናገራሉ። በእሳቸው አባባል እንኳን በከፍተኛ ቁጥር አዳዲስ ስደተኞች ተጨምረው ቀርቶ በፊትም ለነበሩት በቂ በጀት አልተገኘም ነበረ። ስለዚህ ይሄ በነበረብን ጫና ላይ ተጨማሪ ጫና ነው ያደረሰብን። ምክንያቱም ለነበሩት ስደተኞችም በቂ ገንዘብ አላገኘንም። ለምሳሌ እንደው ለማሳያ ያህል በ2014 አጠቃላይ ከደቡብ ሱዳን ውጪ አንድ 60 ሺህ የሚሆን ደቡብ ሱዳን ስደተኞች ነበሩን ግን ከነሱ ውጭ ለነበሩት ስደተኞች ወደ 200 ሚሊዮን ዶላር በጀት የጠየቅነው፣ እስካሁን ልናገኝ የቻልነው 96 ሚሊዮን ነው፣ ከግማሽ በጣም ያነሰ። ቃል አቀባዩ እንደገለጹት የአሁኑ ሁኔታ የፈጠረው ችግር ኮሚሽኑ ከሌሎች ዓለም አቀፍ ምግባረ ሰናይ ድርጅቶች ጋር በመሆን አዲስ በጀት እንዲጠይቅ አስገድዶታል። አሁን ደግሞ ይሄ ነገር ሲፈጠር ዩኤንኤችሲአር ብቻ ሳይሆን አብረውት የሚሰሩ የምግባረ ሰናይ ተቋማት ጋር በመተባበር 210 ሚሊዮን ተጠየቀ። ለዚህ ለደቡብ ሱዳን አስቸኳይ ስራ እስካሁን የተገኘው ከዚህ ውስጥ 31 በመቶ ብቻ ነው። ስለዚህ በሪሶርስ አሎኬሽንም በማገዝ ደረጃም በጣም ትልቅ ተጽዕኖ ፈጥሮብናል። ስለዚህ ትኩረታችን ሁሉ ወደ ህይወት አድን ነው የሚያተኮረው። በአሁኑ ጊዜ ደግሞ ያለው ከባድ የክረምት ዝናብ የአስቸኳይ ጊዜ እርዳታውን ስራ ይበልጥ አክፍቶታል። አቶ ክሱት ገብረ እግዚአብሔር ከዚህ ከክረምቱ ጋር ከማየል ጋር ተያይዞ በጣም ችግር የሆነብን የጎርፍ አደጋ ካምፖቻችን በጎርፍ እየተጠቅሙ ያሉት ምክንያቱም መሬቱ ጋንበላ አካባቢ በአብዛኛው ረባዳና ለጎርፍ ተቃላጭ የሆነ አካባቢ ነው እና በቅርብ ጊዜ በተለይ አንድ ካምፕ በጣም ተጠቅቶብናል። ሌሎችም እንደዚህ ጊዜያዊ መጠለያ ቦታዎች ነበሩ እነሱም ተጠቅተዋል እና ይሄ ራሱ በአደጋ ላይ አደጋ ነው የደቀነብን። ስለዚህ በዚህ ላይ ርብርብ ነው ያለነው። ይህንን የበጀት እጥረት በመንግስታቱ ድርጅት የስደተኞች ኮሚሽን የኢትዮጵያ ጽሕፈት ቤት የሚሞላው በተጠባባቂነት ከያዘው ገንዘብ እንደሆነ አቶ ክሱት ያብራራሉ። ይህም ቢሆን ከለጋሾች ገንዘብ ሲገኝ መተካት ይኖርበታል ይላሉ። የኮሚሽኑ ትኩረት በአሁኑ ጊዜ በሕይወት አድን ሥራዎች ላይ ቢሆንም ሁልጊዜም የትምህርትና የጤና አገልግሎቶች መስጠቱን ማቋረጥ አይቻልም። ዞሮ ዞሮ ኮሚሽኑ ለስደተኞቹ የሚሰጠውን ክብካቤ የተንጠለጠለው በዓለም አቀፉ ማህበረሰብ ቸርነት እንደሆነ አቶ ክሱ ታጥብቀው ያስገነዝባሉ። ለእነዚህ ስደተኞች እስከ ዛሬ ምግብ የሚያቀርበው የዓለም ምግብ ፕሮግራም እንደሆነ ያስታወሱት አቶ ክሱት ይህም እጅግ አሳሳቢ ሁኔታ ላይ እንደሚገኝ ይፋ አድርገዋል። አሁን የዓለም ምግብ ፕሮግራም ገንዘብ ስለሌለው እስከ መስከረም እንደ ፈረንጆቹ አቆጣጠር እስከ መስከረም መጨረሻ ድረስ ብቻ ነው ስደተኞች መመገብ የሚችለው ብለዋል። ይሄ በጣም አደጋ ነው፣ ትልቅ አደጋ ነው እና እነዚህ እነዚህ ተዳምረው ችግሩ በጣም ከመባባሱ በፊት የዓለም አቀፍ ህብረተሰብ እንግዲህ የተለመደው ምላሹን ይሰጠናል ብን እንጠብቃለን። ግጭቱ ከሰባት ወራት በፊት በደቡብ ሱዳን ከተጀመረ አንስቶ እስከ ዛሬ ድረስ በየቀኑ በአማካይ ስምንት መቶ ሱዳናውያን ወደ ኢትዮጵያ ይገባሉ። ከኤርትራ ደግሞ በወር በአማካይ ወደ ሁለት ሺህ የሚሆኑ ስደተኞች ወደ ኢትዮጵያ እንደሚገቡም ቃል አቀባዩ ለቪኦኤ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ተከታዮቹ መሰናዶዎች ከማለፋችን በፊት አንድ ማሳሰቢያ እናሰማችኋለን። የኢቦላ ቫይረስ ወረርሽኝ ቀውስን አስመልክተው የዩናይትድ ስቴትስ የብሔራዊ የአለርጂ እና የተላላፊ በሽታዎች መቆጣጠሪያ ተቋም ዋና ዲሬክተር የሆኑት ዶክተር አንቶኒ ፋውቺ ለቪኦኤ የተናገሩትን ነው የአገሪቱ ሕዝቦች ማድረግ የሚችሉት በተቻላቸው አቅም ሁሉ ከጤና ባለሥልጣናቱ ጋር ለመተባበር ሙከራ ማድረግ ነው። የጤና ባለሙያዎች የሚሰጧቸውን ምክሮችና መመሪያዎች በጥሞና ማዳመጥና መተግበር ያስፈልጋቸዋል። በዚህ ከባድ ሁኔታ ውስጥ ማለፍ እጅግ አስቸጋሪ መሆኑን እንገነዘባለን። እናንተ ይህን ሁሉ ችግር ተቋቁማችሁ ስርጭቱን ለመከላከል የምታደርጉትን ጥረት ደግሞ እናመሰግናለን። ከጎናችሁ ሆነን በዘመቻው አብረን እንዘልቃለን። የዚህን ገዳይ ወረርሽኝ ስርጭት በቅርብ ጊዜ ውስጥ ታበቃላችሁ ብለንም ተስፋ እናደርጋለን። ያዳመጣችሁት የብሔራዊው የአለርጂና የተላላፊ በሽታዎች መቆጣጠሪያ ተቋም ዋና ዲሬክተር ዶክተር አንቶኒ ፋውቺ የኢቮላን ቫይረስ ቀውስ አስመልክቶ ለቪኦኤ የተናገሩት ነበር። በምሽቱ የሐኪሞን የጠይቁ ክፍለ ጊዜም በዚሁ በኢቦላ ጉዳይ ላይ ያተኮረ ውይይት ይሆናል የምናቀርበው እንድትከታተሉ እንጋብዛለን። አድማጮች፣ ይህ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። አሁን የእናንተን አስተያየቶች ይሆናል የምናሰማው። ይኸውም በነጻው የስልክ መስመራችን በሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ላይ ካደረሳችሁን መካከል እነዚህን ላሁኑ ይዘናል። ተናጠልኝ የቪዎች እንደምናችሁ። የዛሬ ሁለት ዘገባቸውን አዳምጨው ነበር ጠቅላይ ሚኒስቴር ሀይለ ማርያምን በተለይ እናንተን ቪኦኤን በተመለከተ እንዳተት አቅርባቸው ነበር። መልሱ በጣም አጭር ይመስለኛል። ይሄ ነገር ሆነ አልሆነ ለማለት ለእናንተ በጣም ቀላል ነው፣ አንስ መልሱን መመለስ ካልፈለጋቸው በስተቀር ይኸው፣ ምንድን ነው ቀጥታ የሀይለ ማርያም የክብር ሽልማት ተከለከለ ወይስ እሳቸው ካንስል አረጉት የሚለውን መልስ መፈለግ ይህን ያህል ከባድ አይመስለኝም። ሌላ ሀተታ ውስጥ ገብታችሁ እናተ ፕሮግራማችን ይሻሻላል፣ ወቀሳ ይበዛብናል ብላችሁ አስተባብላችሁ ከማስተላለፍ እውነቱን ተናግሮ ማለፍ ጥሩ መሰለኝ። ስህተት ይሰራል ይቅርታ ተብሎ ማለፍ ይቻላል። ዩኒቨርሲቲ ጋር ደውላችሁ እሳቸው ናቸው ካንስል ያደረጉት ወይስ እናተ ናቸው ካንስል ያደረጋችሁት ብሎ አጭር መልስ ከማቅረብ ይህን ያህል የማያስፈልግ ብዙ ሀተታ ውስጥ ገብታችሁ ነገሩን ሁሉ አድበስብሳችሁ አሳልፋችሁታል። ይሄ ነገር ደግሞ በዚህ የሚቆም አይመስለኝም። ለህዝቡ አንድ ተጨባጭ እውነተኛ መልስ ሰታችሁ፣ ተሳስታችሁም እንደሆን ይቅርታ ማለት ቀላል ነገር፣ እውነትም ከሆነ እውነቱ ይሄ ነው ብሎ መናገር እና ለህዝቡ ማስታወቅ ጥሩ ይመስለኛል። አመሰግናለሁ። ቮይስ ኦፍ አሜሪካ እንደምን ናችሁ? ደህና ናችሁ ወይ? እንደምን ከረማችሁ? ደህና ናችሁ ወይ? እንበላችሁ። እንግዲህ እንደ ሰማሁት እንዳንዳወቁ፣ ዛሬ ሰላማዊ ሰልፍ በዋሽንግተን ዲሲ ላይ ሲደረግ ሰምቻለሁ። ለእናንተ ተቃውሞ ለእናንተም ሳይቀር ተቃውሞ እናንተ አንድ ቀንም ለተቃዋሚዎቹ በመንግስት ደግፋቸው አታውቁም። በቀደም ለታ ያለፈ ሰምቻለሁ ስለ አበበ ገላው ያደረገውን ስትናገሩ ሰምቻለሁ። ይሄ ደግሞ ትክክለኛ ነው ያንተ ነገራቸው እንጂ ከእንትን ውጭ አይደለም። በየ አምባሲውም ግልባጭ ደርሰዋል ያውቃለሁ በደንብ ኢትዮጵያን አምባሲ ግልባጭ ደረሰባቸው። ተጠርቶ አልመጣም ወደ ሀገር የሚመለስ ነው ማለታቸው ፕራይም ሚኒስትሩ የደረሳቸው መሆኑ ያውቃለሁ። ግን አምባሲዎቻችን ልምድ ነው በኢንተርኔት አያወጡትም። ይሄ ነገር ያላወጡት ነው እንጂ፣ እናንተስ ጌጋ አልፈጸማችሁም? ትክክለኛ ትክክለኛ ሰዎች ናችሁ። ይህን ሰላማዊ ሰልፍ ያደረጉ ሰዎች የግንቦት ሰባት ደጋፊዎች እሳቶች ናቸው። አስተያየት የተሰጣችሁና አድማጮች በሙሉ እናመሰግናለን። ሌሎቻችሁም ላኩልን። ስልካችን እናስታውሱ ሁለት ዜሮ ሁለት አራቱለታው የውስጥ መስመር 14 እና አስተያየት ስሰጡ ደግሞ መመሪያ አለ እና በዛ መሰረት ነው የምትሰጡ። ኢሜይል ነው የሚሻለኝ ለምትሉ ደግሞ አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው። ላኩልን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እስከ ምሽቱ አራት ሰዓት አብረን እንቆያለን። ሶስት ሰዓት ከ26 ደቂቃ ነው። ጥቂት ደቂቃዎች አሉን ለአሜሪካ መዝናኛ ፕሮግራም ማድመጫ እንደ ኤውሮፓውያን አቆጣጠር በ1970ዎቹ ዓመታት እጅግ ተወዳጅ በነበሩ በሪትምና ብሉስ ሙዚቃ ስልቶች በተቀናበሩ ስታን ባይ ዮማን እና ኢንደጌቶ በሚሉት ስራዎቿ ገዝፋ ትታወቃለች። ኋላም ዘመናዊውን የዲስኮ ሙዚቃ ሰንጠረዥ ለብዙ ጊዜ በመምራት ተቆጣጥረዋለች። በጊዜው የተቸራት የደቡቧ የሶል ሙዚቃ ንግሥት የሚለው መጠሪያም ቢያንሳት እንጂ አይበዛባትም። ካንዲስ ታተን እንዴት እነዚያን ሁሉ የተዋቡ አጨዋወት ስልቶች ላይፍ ሀፕንስ በተሰኘው አዲሱ አልበሟ ላይ አዋህዳ ማቅረብ እንደቻለች ባልደረባችን ካተሪን ኮል ተልክልናለች። ሰሎሞን ክፍሌ ያቀርበዋል። ላይፍ ሀፕንስ What I'm looking for is a love that's forever. Someone who can capture my soul in a heartbeat and stay for all time. Ooh, what I'm praying for is a match made in heaven. Someone who will worship my body and still put his heart on the line. ላይፍ ሃፕንስ የተሰኘው አዲሱ አልበም እንደ አውሮፓውያን ዘመን አቆጣጠር በ1970 ዓ ም መስል ሾልስ አላባማ ፌም ስቱዲዮ ውስጥ በሙዚቃ ታሪክ የሠሩትን ሁለቱን ማለትም የ74 ዓመቷን ካንዲ ስታተንንና የሙዚቃ አቀናባሪውን ሪክ ሆልን እንደገና ለመጀመሪያ ጊዜ ማገናኘት ችሏል። በዚህኛው አዲሱ ሲዲ ላይ ከተቀረጹት 13 ሙዚቃዎች ሦስቱን ያቀናብረው ታዋቂው ሪክ ሆል ነው። ቀሪዎቹ አስሩ በሙሉ የተሰሩት በሌላው ዝነኛ አርቲስት ማርክስ ዊሊያምስ መሆኑ ታውቋል። ዊሊያምስ ከዚህ ቀደምም ከተወዳጆቹ ከስቲቪ ዋንደር፣ ከጆን ሌጀንድና ከታይለር ፔሪ ጋር የሠራ ሲሆን በመቅረጫ ስቱዲዮ ውስጥ አዲስ አሰራር ያስተዋወቀና የድምፃዊትና ሙዚቃ ደራሲ የካንዲ ስታትን ልጅ ነው። ምን ማድረግ እንዳለበት ልትነግረው ትችላለህ። ብዙ ሌሎች የሙዚቃ አቀናባሪዎች ግን ይህን አርጉ ማለት አትችልም። አንዳንዴ ስልክ ደውልለትና ምን እንደሆነ ታውቃለህ፣ ሌሊቱን ሙሉ ስለዚህ ሙዚቃ ሳስብ ነው ያደርኩት። እናም የመጀመሪያውን ስንኝ እንደገና መስራት ስለምፈልግ አሁኑኑ ተነስቼ መምጣት አለብኝ፣ ምክንያቱም በአሁኑ ሰዓት ጥሩ ድምፅ ማውጣት ስለምችል ጭምር ነው ስለው፣ የሚሰጠኝ መልስ ታዲያ ቶሎ ነይና እንስራዋ የሚል ነው። ላይፍ ሀፕንስ በተሰኘው አልበም ላይ ምስጋና የሚገባቸው ሁለት የሙዚቃ አቀናባሪዎች ቢኖሩም ታዲያ ሙሉ በሙሉ የፕሮዤው ተቆጣጣሪ ራሷ ከአንዲስታተን መሆኗን አርቲስቷ ታስረዳለች። ታስረዳለች በሕይወቴ ታሪክ ለመጀመሪያ ጊዜ ነው አሁን የራሴን ፕሮዤ ራሴ ስመራ። ገና የአምስት እና የስድስት ዓመት ሕፃን ሳለው ጀምሮ ሰዎች ነበሩ ምን ማድረግ እንዳለብኝ የሚያዙኝ ምን መዝፈን እንደምችልና እንደማልችል እንዴት መዝፈን እንደሚኖርብኝም የሚነግሩኝ ሰዎች ነበሩ። ዛሬ ግን ለአምላክ ምስጋና ይግባውና ነጻ ነኝ። ራሴ የራሴን ዜማ ደርሳለሁ፣ በፈለግኩት መንገድ እጫወተዋለሁ። በአጠቃሴ አለቃ ራሴ ነኝ፣ አዛዥ የለብኝም። ካንዲ ስታትን ላይፍ ሃፕንስ ባለችው ዜማዋ የሕይወትን ውጣ ውረድ ታስረዳለች። ብዙ ነገሮችን አሳልፊያለው። ከማይሆኑ ሰዎች ጋር ገጥሚያለው። ጥቃት ያደረሱብኝ፣ አፍላፊ የተናገሩኝ፣ ያዋረዱኛሉ። እነዚህ ሁኔታዎች ካጋጠሙኝ በኋላ ተረጋግቼ ቀመጥና የደረሰብኝን ነገር እጽፋለሁ። እንዲያውም በህይወቴ ውስጥ አንድ ሰው ገጥሞኛል፣ ሁሌም በሚስጥር ሊይዘኝ የሚፈልግ። እርሱ ለብቻው ተነስቶ ሄድና አንቺ በመኪና ሽኔና እዚያ ቦታ እንገናኝ ይለኛል። የኔ ምላሽ ታዲያ በህልምህ ነው የሚል ነው። ምክንያቱም እርሱም በእንደዚያ እኔ ባሳለፍኳቸው አይነት ሁኔታዎች አልፏላ። ስለዚህ ሊያገናኛቸው ይችላል። በዚህ በካንዲስታትን አዲሱ አልበም ላይ ከተቀረጹት ተወዳጅ ስልቶች አንደኛው አይ አይንት ኢዚ ቱ ላቭ የሚለው ይገኝበታል። ሪካል ነው ያቀናበረው። በሺ ዘጠኝ መቶ ሰባዎች ውስጥ በራሱ የተቀናበረውን አሻሽሎ ሰርቶታል። እዚህ ላይ ወደ ብሉስ የሙዚቃ ስልት ያደላል። Candy Staten, John Paul White and Jason isbel Bagara, and Deora Tutani. I ain't easy to love. Stars have made me black and blue. But I feel alive. ላይፍ ሀፕንስ ምን አልነው? ዋዲስ ላይፍ በቃ፣ ህይወት እንዲህ ነው። ምን ታረገዋለህ? ልክ ነሽ። ህይወት እንዲህ ነው። ህይወት እንዲህ ነች። ምን ታረገዋለህ? ጥሩ አተረጓጎም ነው። ሶሎሞንም ጥሩ ተርጉሞታል። ትዝታ ጥሩ አንብበዋለች። ጥሩ ስቃለች። ሴትዮዋ ራሷ እንደገና የሳቀች የሚመስለው ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። ሶስት ሰዓት ከ34 ደቂቃ ያሳያል። ሰዓታችን ወደ ሁለተኛው አጋማሽ እናልፋለን። ቀዳሚው ሐኪምዎን ይጠይቁ ነው። ዶክተር ኪሞን ይጠይቁ ለምሽቱ በአንድ ወቅታዊ አነጋጋሪ የበሽታ አይነት ምንነት፣ ጠባይና ተፈጥሮ እንዲሁም የጥንቃቄ እርምጃዎች ዙሪያ የተጀመረ ተከታታይ ልዩ ዝግጅት ነው ይዞ የቀረበው ቀደም ሲልም እንዳልናችሁ የኢቦላ ጉዳይ ነው። ሙያዊ ማብራሪያውን የሚሰጡን ዶክተር ዳውድ ሰይድ ሲራጅ በዚህ በዩናይትድ ስቴትስ በምስራቅ ካሮላይና ዩኒቨርሲቲ የተላላፊ በሽታዎች ሕክምና ክፍል ተባባሪ ፕሮፌሰርና የፕሮግራም ዲሬክተር ናቸው። ዶክተር ዳውድ በዚያው በምስራቅ ካሮላይና ዩኒቨርሲቲ የዓለም አቀፍ ጉዞ ማዘጋጃ ሕክምና ክሊኒክ ዲሬክተርም ናቸው። የዚህ ተከታታይ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱንም ባለፈው ሳምንት ቅንብሩ በተለይ ቫይረሱ ከአንድ ሰው ወደ ሌላው ሊተላለፍ ስለሚችልበት ጊዜ የተነሳውን ነጥብ መለስ ብሎ በማስታወስ ይጀምራል። ዶክተር ዳዊድ ይሄን ኢንኩቤሽን ፔሪድ ብለው የገለጹት አንድ ሰው ለቫይረሱ ከተጋለጠበት ሰዓት የበሽታ ምልክት እስከሚታይበት፣ ነገር ግን የበሽታው አምጪ ህዋስ በሰውነቱ ያለበት ጊዜ ነው። ለሌሎች ህመም አይነቶችም እንደሚሰራው? አዎ ለብዙ በሽታዎች ኢንኩቤሽን ፔሪድ የምንለው ነገር ይሰራል። ለተላላፊ በሽቶች ምክንያቱ ምንድን ነው? አንድ ሰው ሲጋለጥ ለበሽታ፣ ወላ ለማሌሪያም ቢሆን ለሌላ ህመም፣ ኢቦላ ብቻ አይደለም፣ የሚገባው የቫይረስ ወይም ፓራሳይት ብዛት በጣም ጥቂት ነው። በዛን ጊዜ ፓራሳይቱ ሰውነት ገብቶ ተራብቶ መቹር አድርጎ ህመም እስከሚያደርስ ድረስ ያለው ጊዜ በሽተኛው ምንም አይነት ምልክት ላይ ኖረው ይችላል። አሁን ከህመም ህመም ይሄ ኢንኩቤሽን ፔሪየድ የምንለው ጊዜ ይለያያል። አሁን የኢቦላ ቫይረስ ከሁለት ቀን እስከ ሀያ አንድ ቀን ሊሆን ይችላል። በአማካይ ወደ አንድ ሳምንት ነው። አንዳንድ ሰዎች ላይ በጣም ቶሎ ህመሙ ይጀምራል። አንዳንዱ ግን እስከ ሶስት ሳምንት ድረስ ምንም አይነት ምልክት ላይ ኖራቸው ይችላል የኢቦላ ህመም አንዱ ጥሩ ነገር ምንድን ነው እነዚህ ኢንኩቤሽን ፔሪድ ላይ ያሉ ሰዎች ህመሙን ማስተላለፍ አይችሉም። ምልክታቸው መታየት እስከሚጀምር ድረስ ማስተላለፍ ስለማይችሉ ምንም እንኳ አንድ ሰው ለነዚህ በሽታዎች ተጋልጦ ታሞ ሊሆን ይችላል ብለን ብንጠረጥረውም ራሱ ምልክት እስከሚያሳይ ድረስ ስለማያስተላልፍ ለብቻው ማድረግ የሚያስፈልግ አይደለም። ልክ ምልክት ሲጀምራቸው ነው መገለል ያለባቸው ኳራንቲን የምንለው ተገልለው ህመሙ ነው አይደለም የሚለው ምርምር እስከሚጠራና እስከሚረጋገጥ ድረስ ለብቻቸው መቆየት ያለባቸው በሽታው በስፋት ወደ ተሰራጨባቸው አካባቢዎች ሄዶ የተመለሰ አንድ ሰው ወይም ከዚያ የመጣ አንድ ሰው ለበሽታው የመጋለጥ እድል አለውና ያ ሰው ለቫይረሱ ቢጋለጥ እንኳን ምልክት እስካላሳየ ድረስ ለአደጋ እንጋለጣለን የሚለው በጠቅላላ የሚሰማን አይነት የሩቅ ስጋት አስፈላጊ ያለመሆኑን በአንጻሩ ግን ክትትል ማስፈለጉን ወይም መጠየቁን ነው አጽንኦት ሰጥተው እየገለጹ ያሉት። አዎ ይሄ በጣም ትልቁ ነጥብ ነው። አላስፈላጊ የሆነ ፍራቻም ህብረተሰብ ላይ መሰራጨት ከህመሙ ያላነሰ ጉዳት ነው የሚያመጣው እና ይህን በጣም ክሊርሊ ማወቅ አለብን። ምልክት ካላሳየ ስለማያስተላልፍ አንድ ሰው ኢቭን ከላይቤሪያ ለምሳሌ በፍላይት ቢመጣ አንድ ሰው ነሰሰር ኢቦላ ቫይረስ አለው ማለት አይደለም። ምልክት ካለው ግን እና በተለይ ደግሞ የጉዞ ታሪክ ካለ በቅርቡ ወደ እነዚህ ህመሙ የተሰራጨባቸው ሀገሮች ላይ የተጓዘ ሰው ከሆነ በትክክል አቴንሽን ወስዶ እነዚህ ሰዎች ምርመራ እስከሚጨረስ ድረስ ለብቻቸው ማቆየት በጣም በጣም ወሳኝ ነው። አየ እነዚህም ተላላፊ ህመሞች እንደዚህ ኢቦላ፣ ሌሎችም ሊሆኑ ይችላሉ። ኢንፍሉወንዛ ሊሆን ይችላል። ነገ አገሮች ውስጥ መግባታቸው አይቀርም። ትልቁ ነገር ምንድን ነው? ህብረተሰብ ሆስፒታሎች፣ እና እንዲሁም መንግስት እንደዚህ ነገር ሊመጣ እንደሚችል አውቆ ጥንቃቄ ወስዶ ፖሊሲ የሚያወጡ ሰዎችም ፕሮቶኮል አውጥተው መጠበቅ በጣም ትልቁ ልዩነት ነው ከአገር አገር የሚታየው ይሄ ህመም አሁን ሁሉንም አገር የነካቸውን እኩል አይደለም የሚያጠቃው። ሆስፒታሎች ጠንካራ ሆነው ሲጠብቁ የህክምና ባለሙያዎች በደንብ ራሳቸውን መጠበቅ የሚችሉበት የመከላከያ መሳሪያዎች ኖረው የተለየ ሆስፒታል ኖሮ እነዚህ በሽተኞች የሚለዩበት በትክክል የሚሰራ እንደዚህ የሚያደርግ አገር ህመሙ ቢገባም የመሰራጨት እድሉ በጣም ያነሰ ነው የሚሆነው። ነገር ግን ሰዎች በሽተኞችን ህመም ሲያሳዩ ቤታቸው የሚያቆዩ ከሆነ በጣም ስህተት የሆኑ ኢንፎርሜሽኖች የሚናዙበት ከሆነ አገር ውስጥ ግን ህመሙ በፍጹም ሊሞት አይችልም። ይሄ ነው እያየ ነው ያለ ነው ይሄ ነው። አሁን በላይቤሪያ የተከሰቱት ሁኔታዎች ይሄ ነው። በቃ ትልቁ ነገር ዶክተር ዳውድ እርሶ ከጉዞ ጋር የተያያዘ ህክምና ባለሙያም ኖት። ይሄ በሽታ ደግሞ በአብዛኛው ከጉዞ ጋር ተያይዟል። ከአንድ አካባቢ ወደ ሌላ ጋር የመሰራጨት እድሉ ለበሽታ ወይም ለቫይረሱ የተጋለጡ ሰዎች መጓጓዝም ጋር ተያይዞ ጥንቃቄዎችም በዛው መልኩ ይደረጋሉና፣ በሁለት ደረጃ እንመልከት። በአንድ በኩል የጉዞ አስገዳጅ ሁኔታ ያለባቸው ሰዎች በተጨባጭ ሊያደርጉ የሚችሉት ጥንቃቄ አለ። አለመሄድ ዋናው አማራጭ እንዳለ ሆነው የግድ የሚሄዱ ከሆነ ምን አይነት ነገሮችን ሊያደርጉ ይችላሉ? ከጉዞ ጋር የተያያዙ ተቋማትንም ይመለከታል። የራሳቸውን ጥንቃቄ ዝግጅት ያደርጋሉ፣ ግን ምን መታሰብ አለበት? አዎ፣ እነዚህ በጣም ጥሩ ጥያቄዎች ናቸው። ኢንተርናሽናል ትራቨል ክሊኒክ ውስጥ አንዱ ትልቁ ስራ የምንሰራው ምንድን ነው? ወደ ኢንተርናሽናል ጉዞ የሚዘጋጁ ሰዎችን ለአገሩ ስፐሲፊክ የሆነ ምክርና ቅድመ ሕክምና እንደ ቫክሲን መስጠት ማለት ነው መከላከያ ክትባት ያ ክትባት መስጠት እንደ ማለት ነው። እና በዚህ ምክንያት ይሄ ኢቦላ ቫይረስ ትልቅ ኢሹ ሆኖ በትራቨል ክሊኒኮች ወይም ደሞ የጉዞ ማዘጋጃ ክሊኒኮች ውስጥ ትልቅ ኢንፎርሜሽን እየተካፈለ ነው። አሁን እንደዚህ አይነት ነገር ሲመጣ ተጓዦችን እንከፋፍላቸዋለን። እንዳልከው ኤግዛክትሊ፣ ለቫኬሽን የሚሄድ ቤተሰብ፣ ለጥየቃ የሚሄድ መሄድ ነው የሌለበት ምክንያቱ ሁል ጊዜ እንደዚህ አይነት አጋጣሚዎችን መቀነስ መቻል አለብን ምክንያቱ ይሄ ነገር መተላለፍ እድሉ በጣም ሰፊ ስለሆነ በአየር እንኳ ባይተላለፍም በመነካካት የሚተላለፍ ስለሆነ ማንኛውም የተጓዘ ትልቅ የሚሆን ትንሽ ሪስክ ይኖረዋል ማለት ነው አደጋ ነገር ግን መጓዝ አስፈላጊ የሆነበት ጊዜ ደግሞ ያጋጥማል ለምሳሌ የሲዲሲ ሰራተኞች ይጓዛሉ እዛ ይሄንን መንግስቶችን ለማገዝ የዩናይትድ ስቴትስ የበሽታዎች መቆጣጠሪያ ተቋምን አዎ ትራብለር ይዘው የሚጓዙ አየር መንገዶች እንደ ኢትዮጵያ አየር መንገድ ሊሆን ይችላል፣ ሌሎች አየር መንገዶች ሰራተኞች ይጓዛሉ። አገሮች ኢንፌክሽን እንደዚህ ገባ ተብሎ ኢኮኖሚና ሁሉም እንቅስቃሴ መቆም የለበትም፣ ትክክልም አይደለም። የፓኒክ እና የኢኮኖሚ ጭንቀቱ ከህመሙ የባሰ ችግር ሊያመጣ ይችላል፣ በአገሪቷ ላይም በሌሎቹ አካባቢ ባሉ ህብረተሰቦች። ምክንያቱ ህብረተሰቡ ምንም አይነት ኢኮኖሚካል እንቅስቃሴው በሙሉ ከተገታ ከህመሙ ያላነሰ ከፍተኛ ተጎጂም ሊሆን ይችላል። የአገር እና ይሄ እንደዚህ አይነት እስከዚህ ደረጃ መድረስም አያስፈልግም። ምክሮችን መከታተል ያስፈልጋል። ደብሊዩ ኤችኦ የሚያወጣው ምክር አለ፣ በየቀኑ እንደ የአሜሪካው ሲዲሲ ያልከው ተላላፊ በሽታዎች መቆጣጠሪያ ማዕከል የሚያወጣው ምክሮች አሉ። መስማት አለ። ለምሳሌ በጣም ይሄ ከቁጥጥር ውጭ ከሆነና ማንኛውም እንቅስቃሴ መገታት አለበት ካለ እሱን መስማት ነው። እንደዛ እስከሚሆን ድረስ ግን ማድረግ ያለበት እነዚህ መሄድ ያለባቸው መቅረት የማይችሉ ሰዎች ማድረግ ያለባቸው ምንድን ነው? ይሄ ሞሙ የመተላለፊያ ነገሮች በትክክል አውቀ እነዚህን ነገሮች ለመግታት መንቀሳቀስ ነው። አሁን ለምሳሌ ኢቦላ ቫይረስን ካየህ፣ አሁን ደም የተነካኩ የሕክምና መሳሪያዎች ከሰውነት የሚወጡ ፈሳሾች፣ ተቅማጥ ሊሆን ይችላል፣ ትውከት ሊሆን ይችላል፣ ሱዌት ላብ ሊሆን ይችላል ወይ ደግሞ የሞተን ሰው በደንብ በሚገነዝበት ጊዜ ሊሆን ይችላል የሚተላለፈው። እንደውም በጣም የታመመ በሽተኛ ከሆነ ወይ ደግሞ የሞተ ከሆነ የቫይረስ ብዛቱ በጣም ብዙ ስለሆነ የመተላለፍ እድሉም እንደዚሁ በጣም ሰፊ ነው እና እነዚህ ሰዎች ማጓጓዝ፣ ማንቀሳቀስ በሚደረግበት ጊዜ በጣም ከፍተኛ ጥንቃቄ ማድረግ ያስፈልጋል። ጥንቃቄ የሚጀምረው ምንድን ነው? አላስፈላጊ የሆነ ሰው የተከለሉበት ክፍል ውስጥ መግባት የለበትም። ከዛ ነው የሚጀምረው። የሚንቀሳቀሰው ሰው ቁጥር መቀነስ መቻል አለበት። በጣም አስፈላጊ የሆኑ ምርመራዎች ብቻ ናቸው መደረግ ያለባቸው። ራጅ የሚያስፈልግ ከሆነ ሁለተኛ ጥያቄ መጠየቅ አለበት። በጣም አስፈላጊ ነው ወይስ መቅረት ይችላል? ደም ወስዱ። ሰዎች የሚገቡት ብዛታቸው መቀነስ መቻል አለብን አዝማች አስ ፖስብል። ከዛ ውጭ ምንድን ነው እነዚህ ፕሮቴክቲቭ ጊርስ ምንላቸዋሉ ለመናገር መሳሪያዎች። ማንኛውም ሆስፒታል በኢትዮጵያም ደረጃ ቢሆን ነው የምናገረው ማሰብ አለበት። እንዴት ነው ይሄ ነገር ቢመጣኛ ጋር የምንቆጣጠሩ ብለ አሁን ነው ምንም ነገር ህመሙ ሳይደርስ የህክምና ባለሙያዎችና መንግስት መስራት ያለባቸው። አንዴ ከገባ በኋላ የህብረተሰቡ የመደናገጥ ለበል ወደ ላይ ስለሚወጣ እንደዚህ አይነት በጣም ረጋ ብለህ አስበህ የሚደረጉ ነገሮች ጊዜ አይኖራቸውም። አሁን ግን ምንም ነገር ሳይኖር በተለይ በተለይ አዳጊ አገሮች እንደዚህ አይነት እንቅስቃሴ አድርገው ማያውቁ አገሮች ቁጭ ብለው ኮሚቴም ቢሆን ፈጥሮ ማሰብ መቻል አለባቸው። ምንድን ነው ቀላሎች ናቸው መሳሪያዎቹ በሽተኛው ጋ ግንኙነት የሚፈጥር የጽዳት ሰራተኛ ሊሆን ይችላል ቤት ሊያጸዳ የሚገባ ኤሌክትሪሽያን ሊሆን ይችላል ኤሌክትሪኩን ሊያስተካክል የሚገባ ሐኪሙ ነርሱ ማንኛውም ዛ ክፍል ውስጥ ገብቶ የሚወጣ ሰው ግላብ አለ። እንደ መነጸር አይን የሚሸፍን ፕላስቲክ፣ ልብሱ ደግሞ ውሃ ማያ በሰብሰው መሆን አለበት። አዘርዋይስ ቮሚት ቢኖር ትውከት ቢኖር ወይም ተቅማጥ ቢኖር በስብሰው ወደ ሰውነት ሊገባ ሰ እና በላስቲክ የተሰራ መሆን አለበት። እና ቀላል ነው፣ ማምረትም ይቻላል። የትኛውም አገር ሊኖረው ይችላል። እንዳውም ይሄ እድለኝ ይችላል ምንድን ነው አይደለም በጣም ሶፍስቲኬትድ የሆነ ቴክኖሎጂ የሚጠይቅም አይደለም። ጫማውም ቢሆን ቦቲ ፕላስቲክ ማድረግ ማለት ነው። ሌላ ነገር የለው። ረዘም ያለ ቦት ጫማ፣ ምንም አይነት ውሃ ሊያፈስ የማይችል ማሰሪያ የሌለው እንደዚህ አይነት ነገሮች በሙሉ ተቀምጠው ዲስፖዘብል መሆን የለባቸውም፣ ተደርጎ እንደገና ተመልሶ አውቶክሌቭ ተደርጎ በትክክል ሃንድል ተደርጎ ተመልሶ እንደገና ሩሙ ላይ ይህንን ማድረግ ካልቻልን፣ ሁል ጊዜ ይሄ ህመም አንዴ ቢገባ ልክ እንደ ላይቤሪያ እንደ ጊኒና እንደ ሴራሊዮን ማቆም ነው የሚያቅተው እና ማንኛውም ሰራተኛ ደግሞ እንደዚህ ወደዛ የሚጓዘው እንደ አየር መንገድ ሰራተኛ ምናምን ምልክት እስከሌለው ድረስ እንዳልኩህ ነው፣ ምንም አይነት ችግር የለም። ስለሆነ ንግዱንና ኢኮኖሚውን ኮምፕሊትሊ ሲዛርጉ ማለት አይቻልም። ስለሆነ እንቅስቃሴው ይቀጥላል። ግን እነዚህ ሰዎች ለየት ያለ ጥንቃቄ ማድረግ አለባቸው። ማንኛውም ምልክት በትኩሳትም ይሁን የቅርጥማቱም የትውከቱም፣ ይሁን የራስ ምታቱ እንደዚህ ሲኖር እንደ ድሮ ሁሌ የሚያጋጥመኝ ነው ብሎ ዲስሚስ ማድረግ ሳይሆን ትክክለኛውን ጥንቃቄ ወስዶ ምርመራው ተደርጎ ሌላ ህመምም ከሆነ ምን መሆኑ ታውቆ እስከሚለይ ድረስ ከሰው ጋር አለመገናኘትን ህመሙ እንዳይተላለፍ መከላከል አስፈላጊ ጥንቃቄ ነው። መልካም፣ ጥንቃቄው አስቀድሞ ነው መደረግ ያለበት። ይሄ ሁሉ አሳሳቢ ሁኔታና ድንጋጤ ውስጥ ከመገባቱ በፊት ነው ያሉት። ሌሎች በርካታ ነጥቦችን የምንቃኛለን። ዶክተር ዳውድ ሰይድ ሲራች በምስራቅ ካሮላይና ዩኒቨርሲቲ የብሩዲ ጤና ሳይንስ ትምህርት ቤት የተላላፊ በሽታዎች ሕክምና ክፍል ዲሬክተር እንዲሁም ዓለም አቀፍ የጉዞ ማዘጋጃ ክሊኒክ ኃላፊ፣ ለጊዜው አመሰግናለሁ። ጊዜር ስጥልኝ፣ አመሰግናለሁ። አድማጮች በሌላ የኢቦላ ዜና በሙከራ ላይ በሚገኘው የኢቦላ መድኃኒት ሲረዱ ከነበሩት ሶስት አፍሪካውያን ሐኪሞች አንዱ ላይቤሪያዊ ዶክተር አብርሃም ቦርቦር በትላንትና ዕለት አርፈዋል። ዚማፕ በመባል በሚታወቀው በዚህ የሙከራ መድኃኒት በመታከም ላይ ሳሉ ያረፉት ዶክተር ቦርቦር የአገሪቱ ትልቁ ሆስፒታል ምክትል የህክምና ዲሬክተርም ነበሩ። ይህ በእንዲህ እንዳለ የዩናይትድ ስቴትስ የበሽታዎች መቆጣጠሪያ ማዕከል በእንግሊዝኛው ምህጻረ ቃል ሲዲሲ የዓለም አቀፍ ወረርሽኞች የመረጃ ባለሥልጣን ሪቤካ መሪል በላይቤሪያዋ የሎፋ አውራጃ የበሽታውን ስርጭት ክትትል አሰራር ለማሻሻል በሚያግዙ መንገዶች ላይ ለመሰማራት በወረርሽኙ ክፉኛ ወደ ጠቃቸው አገር አቅንተዋል። እስካሁን በወረርሽኙ የሞቱ ሰዎች ቁጥር ወደ 1500 መድረሱም ተመልክተዋል። አድማጮች ኢቦላ ላይ ትኩረት ያደረገው ተከታታይ የሐኪሞን ይጠይቁ ቅንብራችንም ሆነ በሌሎች በርዕሰ ጉዳዩ ላይ ከባለሙያዎች ጋር ልዩ ትኩረት ሰጥተን የምናካሄዳቸው ውይይቶችና ትምህርታዊ ዝግጅቶች ይቀጥላሉ። አስተያየትና ጥያቄዎቻችሁን ላኩልን፣ ተሳተፉ። አሉላንና እንግዳውን እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የመጨረሻ ቅንብር አንድ አለን ለምሽቱ ሶሎሞን አባት የሚያዘጋጀው ግብርና የእንስሳትን እድገት ለማሻሻል በሚል አገልግሎት ላይ የዋሉ አንቲባዮቲክ ወይም ጸረ ተሐዋስያን መድኃኒቶች ምርትና ስርጭት እንዲቆም የዩናይትድ ስቴትስ ተቆጣጣሪዎች ለአምራች ኩባንያዎቹ ጥያቄ እያቀረቡ ነው። ተቺዎች ለተራዘመ ጊዜ እንደሚሉት ይህ አሰራር በዓለም አቀፍ ደረጃ ለሚስተዋለው የበሽታዎች መድኃኒትን የመቋቋም ቀውስ አስተዋጽኦ እያበረከተ ነው። በዓለም ዙሪያ ያሉ ግዙፎቹ የእንስሳት እርባታ ድርጅቶች የሚያረቧቸው እንስሳት ጤናማ እንዲሆኑና በአነስተኛ መኖም የተሟላ እድገት እንዲኖራቸው ለማድረግ አነስተኛ መጠን ያላቸውን ጸረ ተህዋስ መድኃኒቶች ይሰጧቸዋል። የማኅበረሰብ ጤና ባለሙያዎች ይህንን አሰራር አጥብቀው የሚቃወሙትና እንዲቆምም የሚጠይቁት ባክቴሪያ ራሳቸውን መከላከያዎችን ማበጀት እንዲችሉ እድልና ጊዜ ይሰጣቸዋል፣ የበሽታ መከላከያ ወይም ሕክምና መድኃኒቶችም ለሰዎች እንዳይሰሩ እያደረጉ ነው ከሚለው ድምዳሜያቸው በመነሳት ነው። አዲሱ እርምጃ እነዚህን አሰራሮች ወይም ጸረ ተህዋስያን መድኃኒቶቹን ለእንስሳቱ የመስጠት ልማድ ያስቀረዋል ተብሎ ታስቧል። ምናልባት መድኃኒቶቹን ለእንስሳቱ መስጠት የግድ አስፈላጊ ሆኑ በሚገኝበት ጊዜ የእንስሳት ሐኪምን ትዕዛዝ መያዝ የግድ ይሆናል ይላሉ። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር መስሪያ ቤቱ ምክትል ኮሚሽነር ማይክል ቴይለር በእነዚህ ለውጦች መሠረት የይሁንታ ፈቃድ የሚሰጣቸው አጠቃቀሞች ያነሱ ይሆናሉ። ቀሪዎቹ አጠቃቀሞች ሁሉ በጠበቀ ቁጥጥር፣ በጀርሞች መድኃኒትን የመቋቋም አዝማሚያ ላይ ጫና በማያደርሱበት መንገድ የሚሰራባቸው ይሆናሉ። እነዚህ ለውጦች በፈቃደኝነት የሚተገበሩ የመሆናቸው ነገር ግን ብዙዎችን የፌዴራሉን የምግብና የመድኃኒት ቁጥጥር መሥሪያ ቤት ተቺዎችን አበሳጭተዋል። ቴይለር እንደሚሉት እንዲህ አይነቱ አካሄድ የተራዘመና የተወሳሰበውን የመቆጣጠሪያ ደንብ ከማውጣት አካሄድ ይልቅ ለሚፈለገው ግብ አቋራጭ መንገድ ነው ብለው ያምናሉ። ነገር ግን ይላሉ ቴይለር አክለው፣ ኩባንያዎቹ በራሳቸው በጎ ፈቃድ ለውጦቹን ተግባራዊ የማያደርጉ ከሆነ የምግብና የመድኃኒት አስተዳደሩ ኤፍዲኤ በምሕፃር አስገዳጅ መመሪያ ለማውጣት ይገደዳል። ይህ የኤፍዲኤ እርምጃ ጥሩ የመጀመሪያ እርምጃ ነው ብለውታል የአሜሪካው የተላላፊ በሽታዎች መከላከያና መቆጣጠሪያ ማህበር አባል የሆኑት ሐኪም ዲሚትሪ ድሪኮኒያ ይህ የበጎ ፈቃድ ጥረት በመላ ኢንዱስትሪው ተቀባይነት ካገኝና ሁሉም ስራ ላይ ከዋለው በመሰረቱ የሚፈለገው የመጀመሪያውና እንዲያውም የመጨረሻውም እርምጃ ሊሆን ይችላል። አሁን ያ ሁኔታ ይፈጠራል፣ እኔ የራሴ ጥርጣሬዎች አሉኝ። አንዳንድ መድኃኒት አምራች ኩባንያዎች አዲሱን ለውጥ ለመቀበልና ተግባራዊ ለማድረግም ተስማምተዋል። የብሔራዊው የአሳማ ስጋ አምራቾች ምክር ቤት ዋና የእንስሳት ሐኪም ሊዝ ዋግስትሮም የእርሳቸው ድርጅት ለውጦቹን ተግባራዊ ለማድረግ ዝግጁ መሆኑን ተናግረዋል። በእርግጥ ይላሉ ዋግስትሮም፣ ውጤታማነታችን በተወሰነ ደረጃ ሊቀንስ ይችላል። አንዳንድ እንስሳት በምንፈልገው ፍጥነት ላያድጉ ይችላሉ፣ ወይም ደግሞ ሙሉ ክብደታቸው ላይ ለመድረስ ብዙ መኖ ሊያስፈልጋቸው ይችላል። ጸረ ተህዋስያን መድኃኒቶቹን ባለመጠቀማቸው ወይም መጠቀማቸው በመቀነሱ ምክንያት የሚታመሙት እንስሳት ቁጥር ሊጨምር እንደሚችልም ዶክተር ዋግስትሮም አመልክተዋል። አንዳንዶቹ ለውጦች የሚያስከትሉት የዋጋ ለውጥ ይኑር አይኑር፣ ይወደድ ወይም ይርከስ፣ ዋግስትሮም ለመናገር አልፈለጉም። የተላላፊ በሽታዎች መቆጣጠሪያ ማህበሩ ዶክተር ዲሚትሪ ድሪኮንያ ደግሞ በአዲሱ ለውጥ መሰረት የጀርሞቹ መድኃኒትን የመቋቋም አካሄድ ችግር እንዴት ሊለወጥና ሊፈታ እንደሚችል ለመለካት በጣም አስቸጋሪ መሆኑን ተናግረዋል። አንድ ሰሌዳ ቢኖረንና እዚያ ሰሌዳ ላይ የተጣበቀች አንዲት መጻፊያ መርፌ የጸረ ተህዋሲያን መድኃኒቶች አጠቃቀም እየወረደ ሲሄድ አወራረዱን እያሰመረች ብታሳየን፣ በሌላ ሰሌዳ ላይ ደግሞ ከዚህ ለውጥ ጋር ተያይዞ በጀርሞቹ መድኃኒትን የመቋቋም ባሕሪያቸው ላይ የሚታየውን ለውጥ የሚያሳይ መርፌና መዝገብ ቢኖረን ኖሮ ጥሩ ነበር። እንዲህ አይነት ሁለት ቀላል መለኪያዎች ግን የሉንም። ድሬኮንያ እንደሚሉት የማርቢያ ድርጅቶቹም ሐኪሞቹም አገልግሎት ላይ እየዋሉ ያሉት ጸረ ተህዋስያን መድኃኒቶች መጠን ምን ያህል እንደሆነ የሚያሳይ በቂ መረጃ የላቸውም። ሌሎች ባለሙያዎች ደግሞ አንዳንድ ጸረ ተህዋስያን መድኃኒቶች ለእንስሳቱ እንዳይሰጡ ከታገድና ይህም ተግባራዊ ከሆነ ከብዙ አመታት በኋላም ጀርሞቹ ወይም ባክቴሪያው አሁንም ለመድኃኒቶች አልበገር የማለታቸውን ባህሪ እንዳለወጡ ይናገራሉ። አሁን ያሉን ጸረተ ሐዋስያን መድኃኒቶች ወይም አንቲባዮቲክ መድኃኒቶች ሁሉ የማይሰሩበት ጊዜ ሊመጣ እንደሚችል ብዙ ኤክስፐርቶች እያስጠነቀቁ ባሉበት ጊዜ ጸረተ ሐዋስያን መድኃኒቶችን ላለመጠቀም በብዙ እየጣሩና እየሰሩ መሆናቸውን ሐኪሞቹ እየተናገሩ ነው። የእንስሳት እርባታ ኢንዱስትሪውም በአጠቃላይ ተመሳሳይ መንገድ እንዲከተልም እየመከሩ ነው። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ሐሳብን በነጻነት በጽሑፍና በንግግር መግለጽ የተባበሩት መንግሥታትን ዓለም አቀፍ የሰብአዊ መብቶች ድንጋጌና የዓለም አቀፉን የሲቪልና ፖለቲካ መብቶችን ጨምሮ ቁልፍ የሰብአዊ መብቶች ማስከበሪያ መሣሪያ ነው። ይህን መብትም ሰዎች በማናቸውም አይነት መገናኛ ብዙሃን መግለጽ ይችላሉ። ስለዚህ ሐሳብን በነጻነት በጽሑፍና በንግግር የመግለጽ መብትና የየሀገሮቹ መንግሥታት እነዚህን መብቶች ለማስከበር ያለባቸው ግዴታና ተግባራዊነቱን የማረጋገጥ ኃላፊነት በሁሉም መንገድ መገለጽ አለበት ሲሉ በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የሰብአዊ መብቶችና ስደተኞች ጉዳይ ጠበቃ ልዩ አማካሪ ሳቢና ራጅፓል የተናገሩትን ጠቅሶ ርዕሰ አንቀጹ ሐተታውን ይቀጥላል። ሚስ ራጅፓል በቅርቡ በተካሄደው በአውሮፓ የሰብአዊ መብቶች ጉዳይ የጸጥታና ትብብር ድርጅት ስብሰባ ላይ ሲናገሩ ሐሳብን በነጻነት በጽሑፍና በንግግር መግለጽን ጨምሮ መሠረታዊ የሰው ልጆች መብቶች አዲስ ከመጡ ቴክኖሎጂዎች ጋር የሚለወጡ አይደሉም። እንደ ሁሉም የሰብአዊ መብቶች ሁሉ ሐሳብን በነጻነት መግለጽም የእያንዳንዱ ግለሰብ መብት ነው። መንግሥት እንደ ፈለገው እጁን የሚዶልበት ወይም ጨርሶ ሊነፍኮ የሚችለው ነገር አይደለም ብለዋል። ዜጎች የሰብአዊ መብቶቻቸው ወይም ሌሎች መሠረታዊ መብቶቻቸው በሚገባ የሚከበርበትንና የሚጠበቅበትን ሁኔታ መፍጠሩ የመንግሥት ጉዳይ ይሆናል። በተባበሩት መንግሥታት የሰብአዊ መብቶች ኮሚቴ መሠረት ነጻ፣ ሳንሱር ያላየውና ያልተከለከለ ፕሬስ ወይም ሌላ መገናኛ ብዙሃን ለአንድ ዲሞክራሲያዊ ህብረተሰብ የመሠረት ድንጋይ ነው። ሕዝብና የሀገሪቱን ፖለቲካ የተመለከቱ ጉዳዮች በዜጎች በእጩ ተወዳዳሪዎችና በተመረጡ የመንግሥት ሠራተኞች መካከል የመረጃ በነጻነት መተላለፍ እጅግ አስፈላጊ ነው። መንግሥታት አልፎ አልፎ ለፖለቲካ ጉዳይ መጠቀሚያነት ክፍት የሆኑ ወይም ደግሞ ከተጽዕኖ ነጻ የሆኑ ፍርድ ቤቶች ሥልጣናቸውን በትክክል መጠቀም የማያስችላቸው ሰፊና የተድበዘበዙ ሕጎችን ሲያወጡ ይስተዋላል። እዚህ ላይ በምሳሌነት ከሚጠቀሱት መካከልም የካዛክስታኑ የወንጀለኞች መቅጫ ሕግ ሩሲያ በኢንተርኔት ተጠቃሚዎችና ጦማሪያን ላይ ያወጣችው ገዳቢ ሕግ እንዲሁም ቱርክ የማኅበረሰብ መገናኛ ብዙሃንን ለማፈን የወሰደችው እርምጃ ይገኙበታል ካለ በኋላ ርዕሰ አንቀጹ ሐተታውን ሲያጠቃልል ዩናይትድ ስቴትስ ለአውሮፓ የጸጥታና ትብብር ተሳታፊዎች የምታስተላልፈው መልእክት ዜጎች ሐሳብን በነጻነት በንግግርና በጽሑፍ መግለጽ የሚያስችላቸውን እንዲሁም የመገናኛ ብዙሃንን ነጻነት እንዲጠብቁና እንድንከባከቡ ነው ብሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ ልንሰናበታችሁ ጥቂት ደቂቃዎች የቀሩ አሉ። ሙዚቃ ጋብዙ እያለን ነው። ቴሊ፣ ትናንት አንተ ጋብዘሃል አዲሱ፣ ዛሬ እኔ ተራ ነው። ሰሞኑን እዚህ ዩናይትድ ስቴትስ ውስጥ በጣም ተወዳጅነት እያተረፈ ያለ Uh, what that? Dumzawi, uh, Sam Smith, stay with me. Yala Yazemon Gavzachu. Guess it's true, I'm not good at a one to stand. But I still need love, cause I'm just a man. Nights never seem to go to plan. I don't want you to leave, will you hold my hand? Oh, won't you stay with me? Cause you're all Self control. And deep down I know this never works. But you can lay with me so it doesn't hurt. Oh, won't you stay? you ታፋኙ ትሩ ብሎ አብራችሁን ቆዩ ነው ያለ አብራችሁን ቆዩ ለነገው ማለት ነው። ወይም በትግርኛ ፕሮግራም ህዝቡ እንዳሄድ ነው ለነሚኒያ የአሜሪካ ድምፅ ራዲዮ ከ ከሶስት እስከ አራት ሰዓት የሚያሰማውን የዛሬ ፕሮግራም እዚህ ላይ ያበቃ። በአማርኛው ፕሮግራም ነገ ከምሽቱ አንድ እስከ አንድ ተኩል ከዛም እንዲህ እንዳሁኑ ከሶስት እስከ አራት ሰዓት እንገናኛለን። ስናስተናግዳችሁ አብረናችሁ ያመሸነው እኔ ቆንጂት ታዬና አዲሱ አበበ በዚሁ እንሰናበታለን። ነገ ቀደም በሚለው ዝግጅት በአንድ ሰዓት እንገናኛለን። ከዚያ በኋላ በሶስት ሰዓት ደግሞ በመደበኛው ቅንብር ለአሁኑ ሰላም፣ ደህና ደሩ።